Thank <laughs> you. ባለፈው ሳምንት የተካሄደውን ስድስተኛውን የኢትዮጵያ ብሔራዊ ምርጫ ሂደት ተከታትሎ ለመዘገብ ወደ ኢትዮጵያ ያመራው ባልደረባችን ደረጀ ደስታ ከምርጫው ማግስት በተለያዩ የኢትዮጵያ አካባቢዎች ተዘዋውሮ በየአካባቢው ያለውን ሁኔታ በመዘገብ ላይ ይገኛል። ሰሞኑን ወደ ሁመራና ማይካድራ እንዲሁም አካባቢው የተጓዘው ደረጀ ለምሽቱም በየአካባቢዎቹ ተዘዋውሮ የተመለከተውን ሊያደርሰን በስልክ አግኝተነዋል። ደረጀ ሰላም እንደምናመሸህ። ጉዞስ እንዴት ነበር? Adulah. Guzul Inggris. Setan-setan. Ternyata, no? Ternyata, በአጭር ጊዜ ውስጥ በርካታ ቦታዎች መዘዋወር ነበረብህ። በስልክ ቀጥታ ስንነጋገር ይሄ የመጀመሪያው ነው። በእርግጥ የምርጫውን ሂደት የሚያሳዩ ወቅታዊ የሆኑ ዘገባዎችን በየሰዓቱ ካለህበት ቦታ ታደርሰን ነበር። አሁን እንግዲህ ቀደም ብዬ በመግቢያ እንዳስተዋወቅኩት የሰሞኑን ውሎህ ማይካድራ ና ሁመራ አካባቢ ነበር። እስኪ ደረጀ፣ ይሄ ጦርነት የተካሄደበት ብዙዎች የተገደሉበትና እልቂት የደረሰበት አካባቢ መሆኑ በተደጋጋሚ ተዘግቧል። የአዋሳው ዘጋቢያችን ዮናታን ዘብዴዎስም በጊዜ ወደ አካባቢው ተጉዞ ዘግቦ ነበር። አሁን ያለው ሁኔታ ምን ይመስላል? የምታየው የጸጥታ ሁኔታ ምን ይመስላል? ተረጋግቷል? ስለ እሱ በምትነግረን ብንጀምር። እንግዲህ አሉላ፣ ያው እንደምታውቀው ወደ ኢትዮጵያ የመጣሁት በዚህ በምርጫው ና በምርጫው ሂደት ውስጥ ያሉትና በምርጫ ሂደት ውስጥ የሌሉ ሰዎች በምን ሁኔታ ላይ እንዳሉ ለመከታተል ነው። በዚያ መሰረት አሁን እንግዲህ ሁመራ እና ዳንሻ፣ ማይካድራ አካባቢዎችን ነው ተዘዋውሬ የተመለከትኩት። በእነዚህ አካባቢዎች የጸጥታው ሁኔታ ደና ይመስላል እኔ እንዳየሁት እንግዲህ ስንጓዝ ምንም ከጎንደር ወደዛ መጥተን ነው ታ ነው እና ምንም ችግር አላ አላስተዋንም በዛም ደግሞ የጸጥታ ኃላፊዎችንም ወደፊት በስፋት አቀርበዋለሁ። አነጋግረናል በአካባቢ ያሉት የጸጥታ ኃላፊዎች። በዚያ መሰረት እንግዲህ ምንም ችግር እንደሌለ ነው እየተነገረኝ እና ነዋሪዎችንም አነጋግሬያለሁ። ያ ማለት ያው ስጋት አይኖርም ማለት አይደለም። ስጋቱ አለ፣ ግን በጸጥታ ረገድ ምንም ችግር አላስተዋልኩም። መልካም ደረጀ፣ አካባቢውን ተዘዋወረህ እንደተመለከትክ ገልጽህልናል። ምንም እንኳን በምርጫው ሳቢያ ስለ ምርጫው በሚል ብትጓዝ ምርጫውን የተመለከተም ቢሆን ያሉ ነገሮችን የመመልከት እድል ይኖርሃልና፣ ምን አየ? ምን ገጠመ? ምን ተመለከት? ምንድን ነው ያየሁት? በተለይ እነዚህ በተነሳው ግጭት ወይም ጦርነት ሳቢያ ስማቸው ጎልቶ ይጠራ የነበሩ አካባቢዎች እነ ሁመራ፣ ዳንሻ፣ ማይካድራ የተባሉ አካባቢዎች ተዘዋውሬ እየተመለከትኩት በየአገሮቹ በየከተሞቹ የተለያየ ነው። ለምሳሌ ዳንሻ በጣም ወደ ሰላማዊ ወደ ቀድሞ ቦታ የተመለሰ ነው የሚመስለው። ማይካድራም ከዳንሻ በተሻለ ሁኔታ የተረጋጋ ሰላማዊ እንቅስቃሴዎች ሲካሄዱ ተመልክቻለሁ። ሁመራ ግን ያየሁት ትንሽ የተለየ ነው። ሁመራ የሁመራ ከፊል ገጽታዋ በጣም ዝም ያለ ሆኖ ነው ያየሁት። ቤቶች ተዘጋግተዋል። በጅምር የነበሩ ሕንጻዎችን ነበሩ እንደቆሙ ይታያሉ። በጣም በጣም ሰፊ አካባቢን የያዙ እና እንግዲህ አዳዲስ ግንባታዎች የነበሩባቸው አካባቢዎች ናቸው። ሁመራ ውስጥ እነዛ ቀጥታ የሰፈነባቸው አንዳንድ እዛ አካባቢ ያሉት ውስጥ ቤቶቹ እንደተቆለፉ አንዳንዶቹም እንዲሁ እንደተከፈቱ ያሉ በራ ተመልክቻለሁኝ። ከዛ ውጪ ነዋሪዎቹ እንደነገሩኝ የሆመራ ነዋሪዎች መደበኛ እንቅስቃሴዎቻቸውን እየመሩ ይገኛሉ። ከዚያ ውጪ የመሰረተ ልማት ችግሮች እንዳሉ ለምሳሌ መብራት የለም፣ ውሃ የለም፣ ሜትሮ ኔትወርክ ችግር። እኔ ራሴ አሁን ለአንድ ለሁለ ለሶስት ቀን ምን አይነት ግንኙነት አልነበረኝም እና ያን ያንን አስተውያለሁኝ። አስተዳደራዊ መዋቅሮችን ገና በደንብ አልተዘረጉም። ትምህርት ቤቶች አልተከፈቱም። የፍትህ ተቋማት ገና ናቸው። እና አንዳንድ ብዙ ስራዎችን የሚጠይቁ ሁኔታዎች እያየሁ ነው። በአንጻሩም ሁመራ ወጣ ብለው ባሉ አካባቢዎች ላይ የሰፋፊ የእርሻ ቦታዎች አሉ። አንዳንድ የእርሻ ቦታዎች እንደገና ለመጀመር መሬቱን ሲያለሰልሱ ለእርሻ ለሰብል ዝግጁ ሲያደርጉ ተመልክቻለሁ። ምክንያቱም የአካባቢ የሚታወቁ አብዛኞቹ ያነጋገርኳቸው በአካባቢ የሚኖሩት በንግድና አብዛኛው ደግሞ በግብርና ሙያ የሚተዳደሩ ናቸው። መልካም ደረጀ፣ እንግዲህ እንደነገርከን በግጭት ውስጥ ተውጦ የነበረ በተለይ በሁመራ የተመለከትከው ገና በማገገም ላይ ያለ መሰረተ ልማት በሙሉ ተሟልቶ እንቅስቃሴ የሌለበት የስልክ መስመሮች፣ ሌሎችም ግንኙነቶች ያንሃል ሙሉ በሙሉ ያልተሟሉበት መሆኑን ገና ከግጭት ውስጥ በመውጣት ላይ ያለ አካባቢ መሆኑን ነው የጠቆምከው። ሌሎችስ እንደው ሊነገሩ የሚችሉ ከህብረተሰብ እንቅስቃሴ ጋር በአካባቢው ግጭት በነበረ ጊዜ ሰዎች ከአንድ ወደ ሌላው ቦታ እንዲሄዱ እንዲፈናቀሉ የተገደዱ ካሉ አሁን ምን ይመስላል? የሰዎችን እንቅስቃሴ በተመለከተ እንግዲህ ሰዎችን ሁኔታ በተመለከተ፣ በመንገድ ወደ ማይካድራ ሄድ የነበረ። ማይካድራ ያው ከሁመራ ወጣ ብላ ያለች ከተማ ናት። አንድ ሰላሳ ኪሎ ሜትር ይመስለኛል። እና እዛ በፊት ችግር የደረሰባቸው ሰዎች በተለይ አባቶቻቸውን ያጡ፣ ባሎቻቸውን ያጡ፣ ወንድሞቻቸውን ያጡ፣ ቤተሰቦቻቸውን ያጡትን ሰዎች ተዘዋውሬ አነጋግሬያለሁ። እነሱ አሁንም ችግር ላይ እንደሆኑ ብዙዎቹ በባለቤቶቻቸው ነበር የሚተዳደሩት፣ ምንም መተዳደሪያ እንደሌላቸው እና ችግር ላይ መኖራቸውን አሁንም እዛ መጥቶ ያነጋገራቸውም ሆነ እርዳታ ሊያደርግላቸው የሞከረ አካል አለመኖሩን አጫውተውኛል። ቅድም ደግሞ እንዳልኩህ ሌሎች አካባቢውን ጥለው እንግዲህ ወደፊት የምናነጋግራቸው ሊሆን ይችላል ቤታቸውን እንደ ዘጉ የወጡ የተሰደዱ ደግሞ በሌላኛውም በኩል በሁመራ በተለይ በሁመራ ከተማ ውስጥ ነው እሱን ብዙ ያየሁት እነሱም አሉ። ሌላ ለየት ያለ ያየሁት ነገር ባለፈው አንድ አስራ አምስት ቀን የአስራ ስድስት ቀን ሆኗቸዋል ከሱዳን ወደ ኢትዮጵያ የተመለሱ በዚህኛው ግጭት የተሰደዱ ሳይሆን ቀደም ሲል በተለያየ ሁኔታ ወደ ሱዳን ተሰደው የነበሩት ሰዎች ተመልሰው ወደ አካባቢያቸው እየገቡ መሆናቸውን አድጄ ቃለ መጠይቅ አርጌላቸዋለሁ። አስተባባሪዎቹንም እንዲሁ አነጋግሬ ያለሁና እነዚህ በተለይ የወልቃይት ጠገዴ፣ ጠለምት ነዋሪዎች የነበሩ ምንም ጥያቄ በማቅረባችን ቀደም ሲል በነበረው ስርዓት ወይ አስተዳደር በደል የደረሰብን ሱዳን ስንከራተት የኖር ነበር ያሉን ሰዎች ናቸው እነሱ። እነሱም አግኝቼ አነጋግሬ ያለሁ እና እነዚህ ሰዎች በመንግስት አይደለም የመጡት በራሳቸው እና ውጭ ባሉ ኢትዮጵያውያን አስተባባሪዎቹ አማካኝነት ነው የመጡት እና ይሄ ነው እንግዲህ ያለው አሉላ በሚበኩል ሌላውን ወደፊት አንዳንድ ነገሮችንም አጣራት ና ያማቸውን የጠበቁ ማድረግ ስላለብን ሰዎችን ማነጋገር ሀላፊዎችን ማነጋገር ይኖርብኛል በዚያ ምክንያት እንግዲህ ሙሉ ሪፖርት ሰሞኑን አቀርባለሁ መልካም፣ ደረጀ በርከት ያሉ ጉዳዮችን ነው በአጭር ጊዜ ውስጥ የተመለከትከው። እንዳልከው ከተመለስክ በኋላ የሚመለከታቸውን ባለስልጣናት አነጋግረህ ተጨማሪ ዘገባዎችን ታደርሰናለህ። አይናችን ጆሮአችን፣ ሆነህ በተለያዩ ቦታዎች ተዘዋውረህ ለምታቀርባቸው ዜናዎች፣ ትኩስ ዘገባዎች እናመሰግናለን። ደረጀ፣ መልካም ጊዜ። መልሼ ያገኘሃለሁ። እግዚአብሔር ይስጥልኝ። አመሰግናለሁ አሉላ።